ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጠቃላይ በመስኖ ላይ ያለው ዝርክርክነት የመሬት ፖሊሲው እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ ምሁራንን አግላይነቱ፣ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በኢትዮጵያ በመሬት ይዘታና በሰፋፊ እርሻዎች ልማት ዙሪያ የቀረበ የባለሙያ አስተያየት። የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው እላለሁ። የማያዋጣው ግን ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ አገር ኢንቨስተሮች መስጠቱ አያዋጣም። ዶክተር አክሎክ ቢራራ ከ30 ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅት ያገለገሉ ባለሙያ ናቸው። ማብራሪያውን የሚሰጡን የሁለቱም ዘገባዎች ዝርዝር በአብይ ርዕስ ይቀርባል። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ህይወት የስልክ አስተያየቶቻችሁን አክለን የሐሙስ መስከረም 28 2008 ተረኛ አስተናጋጆች አሉላ ከበደና አዳነች ፍሳሀየንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦዲስ ሪጌስ ጋር አብረናችሁ እናመሻለን። አሁን በቅድሚያ የሰዓቱን የዓለም ዜና የኔቶ ማለት የሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት ኃላፊ ሩሲያ በሶሪያ ላይ አሳሳቢ የሆነ ወታደራዊ እንቅስቃሴ እያካሄደች ነው ሲሉ ነቅፈዋል። ጄንስ ስቶትልንበርግ ይህን ያሉት ሩሲያ በሀገሪቱ አማጽያን ላይ ክሩዝ ሚሳይል ከተኮሰች በኋላ ነው። ስቶተንበርግ ብራስልስ ውስጥ በሚደረገው የኔቶ መከላከያ ሚኒስትሮች ስብሰባ ለመገኘት በገቡበት ወቅት ነው ነቀፌታውን ያሰሙት። የሩሲያ በሶሪያ የእርስ በእርስ ጦርነት ውስጥ መግባት ዋናው አጀንዳዊ ይሆናል ተብሎ ይጠበቃል። ሶሪያ ውስጥ የአየር ድብደባ የሚያካሂዱት የሩሲያ ጀት አይሮፕላኖች በያዝነው ሳምንት የቱርክን አየር መስመር ጥሰዋል መባሉ ጉዳዩን አክብዶታል። ቱርክ በዩናይትድ ስቴትስ የሚደገፈው ኔቶ አባል መሆኗ ይታወቃል። ኔቶ ማንኛውም አይነት አደጋ የሚደቀንባቸውን ቱርክን ያቀፉ የወታደራዊ ውህደት አባል ሀገሮችን ለመጠበቅ ዝግጁ ነው፣ ብቃትም አለው ሲሉ ስቶተንበርግ አስገንዝበዋል። ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው የድንበር የለሽ ሐኪሞች ማህበር ዓለም አቀፍ የሕክምና ረድኤት ሆስፒታል ላይ ባካሄደችው ወይም በተደረገ በተፈጸመ የአየር ድብደባ ሀያ ሁለት ሰዎች እንደተገደሉ መዘገቡ ይታወቃል። ሰላሳ ሶስት ሰዎች አሁንም የገቡበት እንዳልታወቀ የድንበር የለሹ ሐኪሞች ማህበር ዛሬ አመልክቷል። የት እንደገቡ ካልታወቁት ሰዎች መካከል ዘጠኙ ህሙማን ሲሆኑ 24ቱ የሆስፒታሉ ሰራተኞች መሆናቸውንም የህክምና ቡድኑ አመልክቷል። ሆስፒታሉ ውስጥ ተጨማሪ አስከሬኖች ወይም ከዚህ በላይ ቁጥራቸው ከፍ ያለ አስክሬኖች ሊገኙ እንደሚችሉ ማክሎበታል። አሁንም ከድንጋጤው አልወጣንም ሲሉ የህክምናው ቡድን ተወካይ ካቡል ውስጥ ለጋዜጠኞች ተናግረዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለተፈጸመው ጥቃት ለህክምናው ቡድን ፕሬዚዳንት ዶክተር ጆኒ ሉ ይቅርታ ጠይቀዋል። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር ትሳበላቸው ይዛ አቀርባለች። ፕሬዚደንት ኦባማ ትናንት ወደ ዓለም አቀፉ የሕክምና ተራድኦ ቡድን ድንበር የለሽ ሐኪሞች ፕሬዚደንት ዣን ሉ ስልክ ደውለው የሠራተኞቻቸውና የህሙማን ሕይወት መጥፋቱ ያሳዘናቸው መሆኑን ገልጸውላቸዋል። ለተፈጠረው አጋጣሚም ይቅርታ ጠይቀዋል። የዋይት ሐውስ ቃል አቀባይ ጆሽ ኤርንስት ያብራራሉ። የዩናይትድ ስቴትስ መከላከያ መስሪያ ቤት በሆስፒታሉ መመታት ላይ የጀመረው ምርመራ እያንዳንዱን ጭብጥ የሚመረምር ሚዛናዊ፣ ግልጽና የተሟላ እንደሚሆን ፕሬዝደንቱ ለዶክተር ሉ አረጋግጠዋል። አስፈላጊ ሆኖ ከተገኘ እንዲህ አይነቱ አሳዛኝ ክስተት እንዳይደገም ለውጥም እንደሚያደርጉ ገልጸውላቸዋል። ሜዲሰን ሳን ፍሮንቲር በምህጻር ኤምኤስኤፍ ይባላል። ይኸው ኩንዱዝ አፍጋኒስታን ውስጥ ጉዳት የደረሰበት እርዳታ ሰጪ ቡድን የዩናይትድ ስቴትስን የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አገሮችንም ሆነ የአፍጋኒስታንን ወታደራዊ ባለስልጣናት ወገኝተኛ ያለመሆን እንደሚጠራጠር ጠቁሞ ጥቃቱ በሌላ ወይም በገለልተኛ አካል እንዲመረመር ጠይቋል። የድንበር የለሽ ሐኪሞች ቡድን ዋና ዳይሬክተር ጄሰን ኮን እንዲህ ብለዋል። ፕሬዚደንት ኦባማ ለአጣሪ ኮሚሽኑ ይውንታ እንዲሰጡ እየጠየቅን ነው። ይህን ማድረጋቸው የዩናይትድ ስቴትስ መንግሥት ለዓለም አቀፍ ሰብአዊ ሕግና ለጦርነትም ሕጎች መከበር ያለውን ቁርጠኝነት ያሳያል። ይህ ኩንዱዝ ውስጥ የተገደሉ የእኛን ባልደረቦችና ሕሙማን ብቻ አይደለም የሚመለከተው በመላው ዓለም በግጭት አካባቢዎች የሚሰሩ መላ የሕክምና ቡድኖቻችን ደህንነት ጉዳይ ነው። በኩንዱዙ የአየር ድብደባ አስር ሕሙማኑና ዐሥራ ሁለት ባልደረቦቹ እንደተገደሉበት ከሰላሳ በላይ ሰው መቁሰሉን መቀመጫው ፈረንሳይ ዋና ከተማ ፓሪስ የሆነው ድንበር የለሽ ሐኪሞች ቡድን አስታውቀዋል። የአፍጋኒስታን ጦር በሰጠው መግለጫ የታሊባን ታጣቂዎች ከሆስፒታሉ ቅጥር ግቢ ውስጥ እየተኮሱብን ነው ብለን ስላመንን የአሜሪካን የአየር እርዳታ ጠይቀናል ብሏል። ፊፋ በሚል የእንግሊዝኛ አህጽሮት የሚታወቀው የእግር ኳስ ፈክ ኮንፌዴሬሽን የሥነ ምግባር ኮሚቴ የኮንፌዴሬሽኑን ፕሬዚደንት ሴፕ ፕላተርና ሊተኳቸው የሚችሉ ሰውን ለዘጠና ቀናት ከስራ አግዷል። ኮሚቴው በፕላተርና በሚሸል ፕላቲኒ ላይ ይህን እርምጃ የወሰደው ዛሬ ነው። የስዊትዘርላንድ አቃቢያነ ሕግ ፕላተር ከአራት ዓመታት በፊት ሁለት ሚሊዮን ዶላር የሚሆን ገንዘብ ለፕላቲኒ ሰጥተዋል በሚል ክስ ምርመራ እያካሄዱ ናቸው። ፕላተር በአሁኑ ወቅት ፊፋን በምንም አይነት ሊወክል አይችሉም ብለዋል። የፕላተር ጠበቆች በበኩላቸው ከስራ ያገዳቸው ኮሚቴ ፕላተር ማስረጃ እንዲያቀርቡ ሳይጠይቅ እርምጃ በመውሰድ የራሱን ሕግ አላከበረም ሲሉ ነቅፈዋል። ረጅም ጊዜ የአፍሪቃ የእግር ኳስ ኮንፌዴሬሽን ኃላፊ ኢሳ ሃያቱ የፊፋ ተጠባባቂ ፕሬዚደንት ሆነዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሬዚዳንት ፖል ካጋሜ የስልጣን ዘመን ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ዘመን መወዳደር እንዲችሉ የሩዋንዳ ከፍተኛ ፍርድ ቤት መንገድ የከፈተላቸው መሆኑ ተዘገበ። ሂደቱ ህግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት የስልጣን ጊዜ ብቻ ወይም ለሁለት የስልጣን ዘመናት ብቻ እንዲያገለግሉ የሚደነግገውን ህግ ለማንሳት የህግ መንግስት ማሻሻያ መደረግ ህጋዊ ነው ሲል ከፍተኛ ፍርድ ቤቱ ወስኗል። የሩዋንዳ ምክር ቤት ባለፈው ሐምሌ ወር ፕሬዚዳንቱ ለሶስተኛ ጊዜ ይወዳደሩ ዘንድ የሚደግፍ ውሳኔ ካሳለፈ በኋላ አረንጓዴ ፓርቲ የተባለው የተቃዋሚ ድርጅት ከፍተኛው ፍርድ ቤት ያቀረበውን የውሳኔ ሀሳብ እንዲያግድ ፊርማዎችን አሰባስቦ ለፍርድ ቤቱ ማቅረቡ ይታወሳል። ማንኛውም አይነት ለውጥ በህዝበ ውሳኔ መጽደቅ ይኖርበታል። ይሁንና የፖል ካጋሜ መንግስት የሀገሪቱን የመገናኛ ብዙኃን ስለሚቆጣጠርና ፕሬዚዳንቱ ከሀያ አንድ አመታት በፊት ፍጅት ከተፈጸመ ወዲህ በሀገሪቱ ሰላም እንዲሰፍን በማድረጋቸው ተወዳጅነትን አትርፈዋልና ህዝቡ የማሻሻያውን ሀሳብ ይደግፋል ተብሎ ይጠበቃል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ፕሬዚዳንት ካጋሜ ለሶስተኛ ጊዜ እንዲወዳደሩ የተወሰደው እርምጃ ዘመቻ እንዳሳሰበው ገልጦ ነበረ። ስልጣን ላይ ያሉ ሰዎች ወይም ፕሬዚዳንቶች ለፖለቲካዊ ጥቅማቸው ሲሉ ህገ መንግስትን የመለወጥ ተግባራቸውን አንደግፍም ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ጆን ኬርቢ ባለፈው ወር ተናግረው ነበረ። በማዕከላዊ አፍሪቃ ሪፑብሊክ መዲና ባንጊ ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለና አንድ እንደቆሰለ ቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገሩት መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ዳማራና ኢንጌሬንጎ በተባሉት ከተሞች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት። ሰላም ጠባቂው ኃይልም የምላሽ ተኩስ እንደከፈተ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው አጥቂዎቹን ለፍርድ ለማቅረብ ፈጣን እርምጃ እንዲወሰድ አሳስበዋል። በማዕከላዊ አፍሪቃ ሪፑብሊክ የ11 ቀናት በፊት በሙስሊሞችና በክርስቲያኖች መካከል በተነሳ ግጭት ብዙ ሰዎች ተገድለዋል። የማነዋሪ እንደተሰማ ጊዜያዊ ፕሬዚደንት ካትሪን ሳምባ ፓንዛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው እንደተመለሱ ይታወሳል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ እኔ አዳነች ፍስሃዬና አሉላ ከበደንን በሰአቱ የዓለም ዜና የጀመረው የሐሙስ መስከረም 28 ቀን ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች ታዲያ አንዱን ከወዲሁ ጥቅምሻ አንበል። ምናልባት አንዳንድ ሀገሮች እነ ቻይና እነ ህንድ የሌሎቹ የምዕራባውያን ሀገሮች ታሪካዊ ኃላፊነት አለ፣ እኛ ባልበከልንበት ዘመን ሲበክሉ ነበረ የሚለው አይነት እንደገና አገር ሽቶ ዶክተር ጌታቸው አሰፋ የተፈጥሮ አካባቢ ተመራማሪና የበካልገሪ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ና በመጪው የፓሪስ የአየር ንብረት ለውጥ ዓለም አቀፍ ስብሰባ ላይ የሰጡት ትንታኔ በተፈጥሮ አካባቢ ዝግጅታችን ይቀርባል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ እናመራለን። ኢትዮጵያ ውስጥ እየተስተዋለ ያለው ረሃብ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ሰማያዊ ፓርቲ ከሰሰ። ፖሊሲው ገበሬውን የመንግስት ጢሰኛ ያደረገው ስለሆነ ገበሬው ነጻ እስካልሆነ ድረስ ረሃብ ሊጠፋ እንደማይችልም የሰማያዊ ፓርቲ መሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ስራ ላይ ያለው ፖሊሲ ባይኖር ኖሮ ዛሬ እርዳታ ፈላጊዎች ቁጥር በብዙ እጥፍ እየጨመረ ሊሆን ይችል ነበር ይላል። መለስካቸው አምሀ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ባሰራጨው ጽሑፍ ገና ከርዕሱ ረሃቡ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ክሱን ይጀምራል። በተለይም ባለፉት አስር ዓመታት ኢኮኖሚውን በሁለት አሃዝ እያሳደገ እንደሚገኝ ልሳኑ ባደረጋቸው የመንግስት ብዙሐን መገናኛዎች በረሃብና በርዛት እየተሰቃየ ለሚገኘው ሕዝብ መልሶ እየነገረ ይገኛል ሲልም መንግስት ተመዝግቧል ያለውን ፈጣን የምጣኔ ሀብት እድገት ፉርሽ እንደሆነ ለማሳየት ይሞክራል። መረጃዎችን በመጥቀስም በአሁኑ ጊዜ ከ ሰባት ነጥብ አምስት ሚሊዮን በላይ ኢትዮጵያውያን ለከፋ የረሃብ አደጋ ተጋልጠዋል፣ ከ40 ሺህ በላይ ሕፃናትም የረሃቡ ሰለባ ሆነዋል ሲል ያትታል። ይህ አደጋ የተፈጠረው በኤልኒኞ ወይንም በሌላ የተፈጥሮ ክስተት ሳይሆን መንግስት በሚከተለው ፖሊሲ ነው ሲሉ የፓርቲው ፕሬዝዳንት አቶ ይልቃል ጌትነት ይከራከራሉ። የኢትዮጵያ ገበሬ የመሬቱ ባለቤት አይደለም። የኢትዮጵያ ገበሬ አሁንም የመንግስት ጭሰኛ ነው። የኢትዮጵያ ገበሬ በራሱ ነፃነት የራሱን መሪዎች አይመርጥም፣ የራሱን አስተዳዳሪዎች አይመርጥም፣ የራሱን መንግስት አያቋቁም። በነዚህ ተያያዥ ምክንያቶች በነዚህ ተያያዥ የፖሊሲ ምክንያቶች ሰፋፊ እርሻዎች የሉም። መሬት ፕራይቬታይዝድ አይደለም። በደርግ እንኳን የነበሩትን አጥፍቷቸዋል። ያ ደርግ የጀመረው ነገር በአጠቃላይ፣ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ፣ ምሁራንን አግላይነቱ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው። የፓርቲው ምክትል ፕሬዚዳንት አቶ ነገሰ ተፈረደኝ በበኩላቸው ድርቁ ወይንም የዝናብ እጥረቱ የመጣው ኤልኞ በተሰኘው የአየር ንብረት ክስተት መሆኑን ሳያስተባብሉ ለዚህ ግን ዝግጁ ሆነው መገኘት ይቻል ነበረ ሲሉ ከጋዜጠኞች ከተሰነዘረው ጥያቄ ተነስተው ያብራራሉ። ይሄ ኤሊኖ ከአንድ አመት በፊት አደጋ እንደሚያስከትል ተነግሯል። የኢትዮጵያ መንግስትም ያውቃል። ካላወቀ ደግሞ አጠቃላይ ችግር አለ ማለት ነው። ዋናው አደጋ የመሸፋፈኑ ነው እንጂ የክላይሜት ፕሬዲክሽን ሴንተር ከአንድ አመት በፊት ከኢትዮጵያም አልፎ ለሚመለከታቸው የዓለም አቀፍ ድርጅቶች አስታውቋል። የተወሰደው እርምጃ ምንድን ነው? የለም። የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ እንደገለጹት የማይናቅ ቁጥር ባላቸው የሀገሪቱ ዜጎች ላይ በአሁኑ ጊዜ የምግብ እጥረት እንደተከሰተ ተናግረው መንግስት ግን ይህንን እየተቋቋመ ነው ሲሉ ይደመጣሉ። በግብርና ሚኒስቴር የህዝብ ግንኙነት ቢሮ ዲሬክተር አቶ አለማየሁ ብርሃኑ ይህን በተመለከተ በቅርቡ ለቪኦኤ እንዲህ ብለው ነበረ። ግብርናችን ደግሞ ይህንን ሊቋቋም በሚችል ሁኔታ ፖሊሲና ስትራቴጂ ቀርጸን ከዝናብ ጥገኝነት ለመላቀቅ ሰፊ ስራ ነው እየተሰራ ያለ። እንደ ድሮ ቢሆን አሁን ይረዳል ተብሎ የሚጠበቀው የህዝብ ቁጥር በሶስትና አራት እጥፍ ገኖ ይወጣ ነበረ። ግብርናው ባለው ፖሊሲና ስትራቴጂ ተደግፎ እየተሰራ ካለው እና ከመጣው ልማትና እድገት አንጻር አሁን የተረጂውን ቁጥር በሚታወቀው መጠን ልንቀንስ ችለናል ብሎ መውሰድ ይቻላል። እና ውጤቱ የመጣው ልማቱ እድገቱ በተከታታይ ከመመዝገቡ ጋር ተያይዞ ስለሆነ በዚህ አይነት ሁኔታ ልንወስድ እንችላለን። የሰማያዊ ፓርቲዎች ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው መንግስት የግብርናውን ዘርፍ ምርታማነት ከፍ በማድረግ በኩል በቂ ስራ አልሰራም ባይ ናቸው። የኢትዮጵያ አርሶ አደሮች ዛሬ የሚጠቀሙባቸው አብዛኞቹ ቴክኖሎጂዎች ለሺዎች ዓመታት ከእኛው ጋር የነበሩ ናቸው ይላሉ። የገበሬው የእርሻ ያሰረስ ባህሉ እስካሁን እኮ አንድም ለውጥ አላመጣም። ወደ እንዴት አዘመን ነው ዘምኗል? ጥንት ቅድማያቶቻችን በበሬ ያርሱ ነበር። ዛሬም ያለው ትውልድ በበሬ ነው የሚያርሰው። ምንድን ነው የተደረገው? ይህን እንኳን አንድ የገበሬ ማሳ ላይ ኮምባይነርና ሃርቨስተርና ያለን ትራክተርና ያለን ይህንን መለወጥ እኮ ነው ያልቻልን። ይሄን ፖሊሲው ይሄን ሲቀርጽ በሚቀጥሉት ዘመናት ላይ እንዴት አድርገን ነው እነኝን ችግሮች መቅረፍ የምንችሉ? እስከ መጨረሻው ቴክኖሎጂ እንዴት እንጠቀመው? እንዴ እንደነ ጃፓን የመሳሰለ በአደጋ የጠቁ አገሮች አሉ። እንዴ ግን በምን ያህል ፍጥነት በቁጥር ሶች እንዳወሩ ትምህርት፣ ለዜጎቻችን ክብር እኛ እኮ አንድ የሞተ የአፋር ፍየል እንኳን አላሳየንም። ኢትዮጵያ ቴሌቪዥን አይተናል። የውጭ ሚዲያዎች ነች ስርቡት ነው ለምን አናየው? ኢህአዴግ ምን ያስፈራዋል? እነኝን ችግሮች ለማሳየት እየተራቡ ናቸው ወገኖቻችን ብንል ምን አለበት? አድገናል እየተባለ ተረመናል የሚባለውን ነገር ስለሚፈራው ነው። ሚኒስትሩ እንዳይገለጽ ነው የፈለጉ። ስለዚህ የፖሊሲው ውድቀት ነው ነው የምንለው። ገዢው ፓርቲና መንግስቱ ግብርና ምር የኢኮኖሚ ፖሊሲው ካለፉት አስር ዓመታት ጀምሮ የሀገሪቱን ኢኮኖሚ በሁለት አሃዝ ዓመታዊ እድገት እንዳራመዱው ይገልጻሉ። የመሬት ፖሊሲውን በተመለከተም መሬት የመንግስትና የህዝብ ነው በሚለው ህገ መንግስታዊ ድንጋጌ በቀላሉ ሊሻሻል የማይችል እንደሆነ በማያጠራጥር መልኩ ገልጿል። ዛሬ በሕይወት የሌሉትና ሀገሪቱን ከሁለት አስር ዓመቶች በላይ የመሯት አቶ መለስ ዜናዊ በአንድ ወቅት አሁን ያለው የመሬት ይዞታ የሚቀየረው በኢህአዴግ መቃብር ላይ ነው ሲሉ ለተቃዋሚዎቻቸው እቅጩ ነግሯቸው እንደነበረም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። ወደ ሌላ ተያያዥ ርዕስ እንለፍ። በኢትዮጵያ ምጣኔ ሀብት ከፍተኛ ሚና ያለው የግብርናው ዘርፍ አፋጣኝ መዋቅራዊ ለውጥ ያስፈልገዋል፣ የመሬት ይዞታና የሰፋፊ እርሻዎች ልማትም ከፖሊሲ እስከ አፈጻጸም ለውጥ ያሻዋል ሲሉ አስተያየታቸውን ለአሜሪካ ድምፅ ራዲዮ የሰጡ የልማት ምጣኔ ሀብት ባለሙያ ያስረዳሉ። ከ30 ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅቶች ያገለገሉት ዶክተር አክሎግ ቢራራን ሄኖክ ሰማግዜር ነው ያነጋገራቸው። ሁሉን አሳታፊ ለውጥ ያሻል ይላሉ ባለሙያው። ኢትዮጵያ ያላት የተፈጥሮ ሀብት ዘይት አታመርትም፣ ዳያመንድ ወይም ደግሞ እንቁ አታመርትም። እንደ ደቡብ አፍሪካ አይደለችም፣ ወይም ደግሞ እንደ ዛያር አይደለችም። ግን ያላት የተፈጥሮ ጥሪት መሬት፣ ወንዝ፣ ውሃ፣ ዝናብ፣ የሰው ኃይል፣ እነዚህ ናቸው። አብዛኛው የኢትዮጵያ ሕዝብ የሚመካው በእርሻ ነው። እርሻው እያደገ መዋቅራዊ ለውጥ ስኬታማ እየሆነ በሚሄድበት ጊዜ ለኢንዱስትሪ መጋቢ ይሆናል። እየተሻሻለ ዘመናዊ እየሆነ ይሄዳል። መጋቢ ተደጋጋፊ የሆነ ኢኮኖሚ ለመፍጠር ይቻላል፣ ያስችላል፣ የሚል ነው። አፄ ኃይለ ስላሴ ያደረጉት አንድ ሰሞን በኢትዮጵያ በጣም ከፍተኛ የሆነ የግል እርሻ፣ የኮሜርሻል የንግድ እርሻ ተስፋፍቶ ነበር። ደርግ ያንን አወደመው። በጣም የሚዘገንና የሚያሳዝን ነው የንግድ እርሻ መፋፋቱ ለኢትዮጵያ አንደኛ የምግብ ዋስትና ያስገኝ ነበር ሁለተኛ የኢንዱስትሪ መጋቢ ይሆን ነበር የጨርቃ ጨርቅ ፋብሪካ አሁን ቱርኮች የያዙት ፓኪስታኖች የያዙት ሌሎችም የያዙት ኢትዮጵያውያን ሊይዙት ይችሉ ነበር ምክንያቱም ኢትዮጵያውያን ታታሪዎች ናቸው ማንኛውንም ነገር ለመስራት የሚችል ህዝብ ነው ያለው ኢትዮጵያ ውስጥ ዶክተር አክሎግ ግን እዚህ ላይ በተለይ ሰፋፊ የግል እርሻዎች መኖራቸው የመንግስትም እርሻዎች የተስፋፉበት አጋጣሚ አለ። ይህንም በአፄ ኃይለስላሴ ዘመን የሆነውን አስቀድመው ሲያወድሱት ቆይተዋል። በተደጋጋሚ ግን እዚህ ዝግጅትም ቀርበው የኢትዮጵያ የአሁኑ መንግስት ኢህአዴግ የሚያደርጋቸውን የእርሻ መስፋፋቶች ይቃወማሉ። በጽሁፍም ብዙ ጊዜ የሚገልጹት ነው። ለምን? አዎ፣ እኔ የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው እላለሁ። ነገር ግን በጣም አስቸጋሪ ሆኖ የማገኘው ካሩቱሪ የተባለው የህንድ ድርጅት ብዙ ሺህ ሄክታር ለም መሬት መሰጠቱ እና ምርቱን አምርቶ ሰዎችን ሳይቀጥር ኑሯቸውን አቃውሶ ለህንድ ገበያ ማቅረቡን እቃወማለሁ። በእርግጥ ካራቱሪ አሁን እንኳ ስራውንም ደማቆሙ ነው ያለው። ሰዎች ከመፈናቀላቸው ውጪ በስፋት የተገኘ ጥቅም ቢኖር ካራቱሪ ምናልባት በህንድ አክሲዮን ገበያ ያገኘው ጠቀም ያለ ገንዘብ ነው። አስቀድመው በዚህ በህንድ የአክሲዮን ገበያ ዋጋው ትንሽ የነበረው ኩባንያ በጣም በትልቅ እያንዳንዱን ድርሻውን ሼሩን ሸጦ የወጣ ድርጅት ነው። ስለዚህ የአፈጻጸም ችግር በስፋት ሁሉም ጋር የሚነሳ ጉዳይ ነው። የክልል መንግስታትም ባለስልጣናት ያነሱት ጉዳይ ነው። ህዝብ የሚያፈናቅል በሚሆን ጊዜ ከዛም አልፎ ስለዚህ እንግዲህ ሰፋፊ እርሻዎች ለኢንዱስትሪ መር የግብርና ኢኮኖሚ ወሳኝ በተለይ ደግሞ ዘለቄታ ያለው ልማት ለማምጣት የሚያስችሉ ከሆነ የኢትዮጵያ መንግስት ከነኚህ ትላልቅ የግብርና ወይም የተለያዩ ኩባንያዎች ጋር በሚያደርጋቸው ድርድሮች ወይም በሚስማማባቸው በሚፈርማቸው ስምምነቶች ማንሳት ያለበት ነጥብ ምን ምን ናቸው? ሀገራዊ ጥቅምን ለማስጠበቅ አግባብ ያለው ነው። ብሔራዊ ጥሪት በሚባልበት ጊዜ ባለቤትነትን ይጠይቃል። ባለቤቱ ማን ነው? ባለቤቱ የኢትዮጵያ ህዝብ ነው። ነዋሪው ነው። ለምሳሌ በጋምቤላ ብንወስድ ለግል ባለሀብቶች የተሰጠ ብዙ መሬት አለ። ለውጭ ሀገር ድርጅቶች የተሰጠ ብዙ መሬት አለ። የጋምቤላ ህዝብ ተሳታፊ ነው አይደለም? የሚለው ነው ዋናው ጥያቄ ለእኔ። በኦሮሞያ የኦሮሞያ ህዝብ እና እንዲያው ቢቻል ኖሮ እንዲያውም አላደለንም እንጂ ኢትዮጵያውያን፣ ትግራይ ሆነ አማራ ሆነ ጉራጌ ሆነ የፈለገው ይሁን ማንም ኢትዮጵያዊ ጠንክሮ እስከ ሰራ ድረስ አካባቢውን እስከጠበቀ ድረስ ነዋሪዎቹን እስከጠቀመ ድረስ ህዝቡን ተመግቦ እንዲያደር ስራ እድል አግኝቶ እንዲያደር እስካደረገ ድረስ እና አገሪቱ ራሷን እንድትችል እስካደረገ ድረስ ይሄ አግባብ አለው። የእርሻ ሚና አግባብ የማይኖረው ግን ድርድር በሚደረግበት ጊዜ ለሀያ አምስት አመት ሆነ ለአምሳ አመት ወይም ደግሞ አንድ ጊዜ እንዲያውም መጽሐፍ ጽፌበታለሁ፣ ታላቁ የመሬት ነጠቃ የሚለው ምንድነው ያየሁት ሁኔታና ዓለም ባንክም በዘገባው ላይ በመጀመሪያ ዘገባው ላይ ያስጠነቀቀው ምንድነው ባለቤትነቱን ማን ነው የያዘው የሚለው ነው። ለምንድን ነው የሚጠቅመው? እንግዲህ ጥቅም አለው እኮ በኢንቨስት ገንዘብ በሚፈስበት ጊዜ የስራ እድል መፍጠር አንዱ እንትን መመዘኛ ነው። ቴክኖሎጂውን ማሻሻል አንዱ መመዘኛ ነው ኢንዱስትሪውን ማስፋፋት አንዱ መመዘኛ ነው የውጭ ምንዛሬ ማግኘት ብቻ መመዘኛ ሊሆን አይችልም ይሄ ነው ችግር የእኔ ምንድን ነው ኢትዮጵያውያን የስራ እድል የሚያገኙበት ከሆነ ከሚሰደዱ ወጣቶች ወደዚያ ዘርፍ ቢሄዱ ወይም ደግሞ አይ ጭራሹን ልክ ጋምቤላ እንደሆነው አይ ምን መሬታችን ተነጥቋል ምንም አማራጭ የለብንም ብለው ነዋሪዎቹ ወደ ኬንያ ስደተኛ ከሚሆኑ ወይም ደግሞ ወደ ደቡብ ሱዳን ከሚሄዱ ይህንን የሚያስወግድ የፖሊሲ ወይም መዋቅራዊ ችግሮችን፣ የአስተዳደር ችግሮችን የሚያስወግድ የዘመናዊ እርሻ ሁኔታ ያዋጣል፣ ለኢትዮጵያ ያዋጣታል። የማያዋጣው ግን ቅድም እንዳልኩት ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ አገር ኢንቨስተሮች መስጠቱ አያዋጣም። የነኩንና፣ እንግዳውን እናመሰግናለን። ኢህአዴግ ያቋቋመው አምባገነን መንግስት ለኢትዮጵያ መሰረታዊ ችግሮች መፍትሄ ሊሰጥ አይችልም ሲል ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የ2007ቱን የምርጫ ሂደት የተቹት አመራሮች ህገ ወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሰዋል ብለዋል። በተያያዘ ዜናም የፊታችን ቅዳሜና እሁድ በጠቅላይ ሚኒስትር ደሳለኝ ኃይለማርያም ስብሳቢነት የሚካሄደው የእድገትና የለውጥ ሽግግር እቅድ ስብሰባ ላይ ቢጋበዙም የማይገኙ መሆናቸውን የተለያዩ ተቃዋሚ ፓርቲዎች እየገለጹ ነው። መድረክ ዛሬ የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። በ2007 አጠቃላይ ምርጫ ወቅት የታየው የተቃዋሚዎች ቅሬታ ዛሬም በመንግስት ምስረታ ማግስት ቀጥሏል። ለመጪዎቹ አምስት ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ በፓርላማው የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ይፋ ያደረጉት ሰሞኑን ነው። ተቃዋሚዎቹ ግን ፓርላማው ራሱ የተቋቋመው በህጋዊ መንገድ አይደለም ባይ ናቸው። ዛሬ መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይህንኑን ያንጸባረቀው ኢህአዴግ መቶ በመቶ እንዳሸነፈ ያወጀበት የምርጫ ሂደት መራጩን ህዝብ እያስቆጭ የሚገኝ መሆኑን ጠቅሷል። መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከምርጫ እስከ መንግስት ምስረታ ያለውን ሂደት ነው የተቹት። ያው ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሷል። ይህ የተመሰረተው መንግስት ቢሆን ስራውን በአግባብ ሊወጣ የማይችል ነው ብለን እዚህ መከራከሪያዎችን ያስቀምጠናል። አንደኛ ስራና ሰራተኛ የማገናኘት ሙያና ስራን የማገናኘት ነገርም አናይም። የፖለቲካ ሹመት ብቻ ነው። ያ የፖለቲካ ሹመቱም እንዲሁ መበወዝ ነው። ከአንዱ ጋር ወስደው ሌላው ጋር ለዚህም ነው ፍራሽ አዳሽ ያለው። ምንም አዲስ ይሄ ነው የሚባል ብቃት ይዞ እየመጣ ይሄ መተካካት የሚሉትን ነገር ቀልድ አድርገውታል። ሽፋኑ እሱ ነው፣ ግን ቀልድ ነው። ገዢው ፓርቲ ኢህአዴግና የብሔራዊ ምርጫ ቦርድ የ2007ቱን የምርጫ ሂደት አስመልክቶ በተቃዋሚዎች የሚቀርቡ ትችቶችን ሲያስተባብሉ ቆይተዋል። ምርጫ ቦርድ እንደሚያምነው ምርጫው በሰላማዊና በዲሞክራሲያዊ መንገድ የተካሄደ ከፍተኛ የሕዝብ ተሳትፎም የታየበት ነው። በተቃዋሚዎች የሚቀርቡ ውንጀላዎችም መሰረተ ቢስ መሆናቸውን ይገልጻል። የምርጫ ቦርድን አስተያየት የሚጋራው ገዢው ፓርቲ ኢህአዴግም ተቃዋሚዎች የፓርላማ መቀመጫ ባያገኙም በሀገራዊ ጉዳዮች ላይ መሳተፍ እንደሚችሉ አስታውቋል። በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ መክፈቻ ላይ የተናገሩት ፕሬዚዳንት ዶክተር ሙላቱ ተሾመም ከዚህ በፊት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተገለጸውን አጠናክረዋል። እርሳቸው እንዳሉት በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች በሀገራዊ ጉዳዮች ላይ ሀሳባቸውን የሚገልጹባቸው መድረኮች ይመቻቻሉ። በዛሬው መግለጫ ስለዚሁ የተጠየቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ከፓርላማው ውጭ መድረክ ሊኖር እንደማይችል አብራርተዋል። ተቃዋሚ የፖለቲካ ፓርቲዎች በአንድ ተወዳዳሪ አሸንፍ ያለሁ የሚል ፓርቲ በአቋቋመው መንግስት ውስጥ እንዴት አድርገው መሳተፍ እንደሚችሉ የእኛም ሆነ የዓለም ተሞክሮ የሚያሳየው መድረኩ ፓርላማ ነው፣ የፓርላማ መድረክ ነው። ያንን የፓርላማ መድረክ ጨርሶኑ እንዳይደርስበት አድርገዋል፣ እንዳይሆን አድርገውታል። ከዛ ውጭ ተቃውሞ ፖለቲካ ፓርቲዎች እንግዲህ ከግለሰቦች ስብስብ አይደሉም። እንደማንም ግለሰቦች በሀገራዊ ጉዳይ ላይ ያገባቸዋል። በሰላምም ሆነ በጦርነቱ አስተያየት ይኖራቸዋል። እና በዛ አይነት መልክ የምናደርገው ተሳትፎ እንደሆን እንጂ ይሄ መንግስት እንደምለው ፓርቲዎችን አሳትፈን ነው መንግስታችንን የምናካሂደው የሚሉት ሊሆንም አይችልም። እንዴት አርጎ ስልቱ እንዴት ነው? የፊታችን ቅዳሜና እሁድ በጠቅላይ ሚኒስትሩ ሰብሳቢነት እንደሚካሄድ የሚጠበቀው የሁለተኛው የእድገትና ትራንስፎርሜሽን እቅድ ውይይት ከምርጫው በኋላ ተቃዋሚዎች የተጋበዙበት የመጀመሪያው ትልቅ መድረክ ሆኗል። የዚህ እቅድ ጭማቂ የሆነ ሰማንያ አንድ ገጽ የተላከላቸው የመድረክ አመራሮች ሃያ ሰዎችን ይዘው መገኘት እንደሚችሉ በደብዳቤ ተገልጾላቸዋል። እነሱ ግን እንደማይገኙ በመግለጽ ለጠቅላይ ሚኒስትሩ ቢሮ ደብዳቤ መጻፋቸውን ይፋ አድርገዋል። ለመናገር ስንት ደቂቃ እንኳን እንደተፈቀደላቸው በማያውቁት ጉባኤ ላይ መገኘት እንደሚያስቸግር ነው የገለጹት። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዳሉትም የስብሰባው ግብዣ የመጣው የእነርሱ ተደጋጋሚ ጥያቄ ምላሽ ባላገኘበት ሁኔታ ነው። እኛ በተደጋጋሚ ከምርጫ በፊትም ከምርጫ በኋላ መሰረታዊ የሆኑ የአገሪቱ ችግሮች ላይ እንነጋገር፣ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ በተለይ የዲሞክራሲ ጥያቄ ላይ ብለን ለጠቅላይ ሚኒስትሩ ደጋግሜን ስፍነን ከምርጫ በፊትም ከምርጫ በኋላ ከምርጫ በኋላ መሰረታዊ የሆኑ ችግሮች አሉ ህዝብን አጭበርብሮ ተመረጥኩ ማለት ብቻ አይበቃም፣ እንነጋገርበት ይሄን ነገር ስልጣን ወይ ሞት ብላችሁ ይዛችሁ ወደ ሞታችሁ አትሲዱ ብለን በግልጽ በአደባባይ ደብዳቤ ጽፈን ጠይቀናል። አልመለሱ። አሁን በኋላ ብር መጥቶ ይሄው እኛ ሰማንያ ነው ስንት ገጽ አዘጋጅታ ንና ሲያስተሙ ነበር። ሌላው ተቃዋሚ ፓርቲ የመላው ኢትዮጵያ አንድነት ድርጅት መኢአድም በስብሰባው ላይ እንደማይገኝ አስታውቋል። ሌሎች ሀገራዊ ጥያቄዎች ባልተመለሱበት ሁኔታ ለመሳተፍ አንፈልግም ብለዋል የህዝብ ግንኙነት ኃላፊው አቶ ሙሉጌታ አበበ ለአሜሪካ ድምጽ ሬዲዮ። እስክንድር ፍሬው ከአዲስ አበባ የስብሰባውን ተሳታፊዎች ማንነትና ቁጥር አስመልክቶ መንግስት እስካሁን ይፋ ያደረገው ዝርዝር መረጃ ያለመኖሩን እስክንድር አስመልክቶ በዘገባው ያካተተው መረጃ የተገኘው ከተቃዋሚዎች መሆኑን ገልጿል። ተከታዩም የመጽሔት የትንታኔ ርዕስ እዚያው አዲስ አበባ ያቆየናል። ለዛሬ ተይዞ የነበረው የአራቱ አምደኞች ጉዳይ የሚታይበት የችሎት ውሎ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑን የተከሳሽ ጠበቆች ይናገራሉ። ተለዋጭ ቀጠሮ በይፋ ያለመገለጹን ያመለከቱት የተከሳሽ ጠበቆች በጉዳዩ ማዘናቸውን አመልክተው ድርጊቱ ምክንያታዊም አይደለም ብለዋል። መለስካቸው አምሐ ተከታትሎታል። ክሳቸው ተቋርጦ ከተፈቱት አምስቱ ጋዜጠኞችና የኢንተርኔት አምደኞች ተለይተው በእስር ቤት የሚገኙት የአራቱ ጦማርያን ጉዳይ ብይን ዛሬም ሳይሰማ ቀረ። በፍርድ ቤቱ ግቢ ውስጥ ያገኘሁት ከተለመደው እንቅስቃሴ ውጭ ጥቂት የታሳሪዎች ቤተሰቦችን አባላትና የተከሳሽ ጠበቆችን ብቻ ነበረ። አቶ አማ መኮንን ያጋጠማቸውን እንደነገሩኝ፣ ይህ ብይን ሊሰጥ መቀጠር ከተጀመረ እስከ ሁለት ጊዜ የተሰጡትን ተለዋጭ ቀጠሮች ለመረዳት ብዙ አልቸገራቸውም። ከዚያ በኋላ የተሰጡት ምክንያቶች ግን በፍጹም አሳማኝ አይደሉም ይላሉ። ዛሬ ደግሞ ያጋጠማቸውን አቶ አመሀ ያብራራሉ። በተለይ እንደዚህ በወንጀል ጉዳይ አንድ ሰው ታስሮ ይሰጣል ብለን የማንጠብቃቸው ምክንያቶች ናቸው። ዛሬ ደግሞ ያጋጠመን በፍርድ ቤቱ በኩል እስካሁን ድረስ ለእኛ ኦፊሻል የተነገረ ነገር የለም። ዳኞች ስልጠና ላይ ናቸው፣ በዚህ ምክንያት ዛሬም ብይኑ ሊሰማ አይችልም ነው የተባለው እና በጥቅምት አምስት እንደዚሁ ይሰማል ነው የተባለው። ይህን ነገር የሰማነው በተባራሪ በሚባል ደረጃ በችሎቱ አካባቢ ከሚሰሩ ሰራተኞች ነው እንጂ ፍርድ ቤቱ ይሄ ለመሆኑ ለእኛም ሆነ ለአጠቃላይ ተገልጋዩ ሕብረተሰብ በማስታወቂያም ሆነ በማናቸውም መንገድ ኦፊሻሊ የገለጸው ነገር የለም። ተደጋጋሚ ተለዋጭ ቀጠሮችና የፍርድ መጓተት በእጅጉ ያሰለቻቸውና ሕብረተሰቡንም ያማረረ መሆኑን የሚገልጹት አቶ አማ በመሰረቱ ስልጠናውን እንደማይቃወሙና እንዲያውም አስፈላጊም ሊሆን እንደሚችል ይናገራሉ። መቼና እንዴት ነው መደራጀትና መርሃ ግብሩ መውጣት ያለበት ብለው ይጠይቃሉ። መልስ በማጣታቸውም ያደረባቸውን ስሜት ይገልጻሉ። ስልጠናው ስራውን በሚያደናቅፍ ሁኔታ መሆን የለበትም አሁን እንግዲህ ዛሬ ብይኑ ልን ሰማ የተገኘው ነው። ፍርድ ቤቱ ምናልባት ከአንድ ወር ከ15 ቀን ወይም ከሁለት ወር በኋላ በላይ ዝግ ሆኖ ባለጉዳይ ሳያስተናግድ ከቆየ በኋላ ነው ስልጠናው በዚህ ጊዜ ውስጥ ሊካሄድ አይችልም ነበር ወይ ከዚህ ቀደም ብሎ በሆነ ምክንያት የግድ በዚህ ቀናት ስልጠናው መሰጠት ካለበትስ ሰዓት መምረጥ አይቻልም ነበረ ወይ? ከሰዓት ማድረግ አይቻልም ነበር ወይ? ቅዳሜና እሁዶቹን መጠቀም አይቻልም ነበረ ወይ? እነዚህ ሁሉ ጥያቄዎች እኛ ልንመንሳቸው ያልቻልን፣ በዋናነት ግን ጉዳያችን እልባት ባለማግኘቱ በጣም ታሳሪዎች ቤተሰቦችም እኛም የተከፋንበት ሁኔታ ነው ያጋጠመን። ዛሬ የደረሰው አጋጣሚ ከፍርድ አስተዳደር አኳያ ምክንያታዊነቱ ምንም አይታየኝም፣ ያሉት አቶ አመሀ በተለይ መንግስት መልካም አስተዳደርን ለማስፈን ቆርጫለሁ በሚልበት ወቅት ይህ መፈጸሙ አጠያቂ እንደሆነ ይጠቁማሉ። ምክንያታዊ ነው ለማለት የሚቻልበት ምንም መነሻ አለብያል አላምንም። እንዳልኩት ስልጠና ሊሰጥ ይችላል፣ ያስፈልጋልም ጊዜውን ግን በምንም ታምር የፍርድ ስራን በማያደናቅፍ ሁኔታ ማድረግ ይቻላል። ቀጠሮዎች ተስተጓጉለው ሊሰጡ የነበሩ ዳኝነቶች ተቋርጠው ስልጠናው ሊደረግ ይገባል ምልበት ምንም ምክንያት የለም። ይሄንንም በተደጋጋሚ አቤትታ እየቀረበ ሕዝቡ እያማረረ ባለበት ሁኔታ መልስ ሊሰጥ ያልቻለው ምናልባት ማለት የሚቻለው የፍርድ ቤቱ አስተዳደር አቅም ይሄው ነው ከዚህ ያለፈ አቅም የለውም ብሎ ከሚደመደም በስተቀር ስራው፣ አሰራሩ ተገቢ ነው የሚለውን ጀስቲፋይ ለማድረግ ምክንያት ለመፈለግ የሚያስችል ምንም ምክንያት የለም። ሌላው የተከሳሾች ጠበቃ አቶ ሽብሩ ታደሰ በበኩላቸው የከፍተኛው ፍርድ ቤት አስራ ዘጠነኛው ወንጀል ችሎት የመጨረሻውን ቀጠሮ በሰጠበት እለት ከዚያ በኋላ በማናቸውም ጊዜ ዳኞች ሲሟሉ ደንበኞቻቸው ተጠርተው ብይኑ እንደሚሰጣቸው ተነግሯቸው እንደነበረ አስታውሰው እሳቸውም ሆኑ አቶ አምሃ ይህንኑ ሲጠባበቁ እንደነበረ ይናገራሉ። እስከ ትናንትና እለት ግን ምንም ጥሪ ስላልነበረ ወደ ማረሚያ ቤት ሄደው ከደንበኞቻቸው ዛሬ እንደሚቀርቡ ማረጋገጣቸውን ይናገራሉ። ቅሊንጦ ሄጄ ደንበኞቻችንን አግኝቻቸው ነበር እና የነገሩኝ ነገር ምንድን ነው? በዛሬ ዕለት እንደሚቀርቡ ከማረሚያ ቤቱ እንደተነገራቸው ነው። ያንንም ተከትሎ ዛሬ እዚህ መጣን። ምንድን ነው የሆነው? ለታሳሪዎቹ እንዳይመጡ ስልክ እንደተደወለ ከአስተዳደር ሰራተኞች ተረድተናል። ከሰዓት ነው የሄድኩት። እስከ ትላንት ከሰዓት በኋላ ድረስ ግን እንደሚቀርቡ በማረፊያ ቤቱ የተገለጸላቸው መሆኑን ደንበኞች አረጋግጠውልኛል። በአሁኑ ጊዜ በማረሚያ ቤት የሚገኙት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ የፌዴራሉ አቃቢ ሕግ በሽብር ወንጀል ቢከሳቸውም ድንበር የለሹ የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር እነዚህ የኢንተርኔት አምደኞች ሀሳባቸውን ከመግለጽ ውጭ የሰሩት አንድም ወንጀል ስለሌላቸው የታሰሩት አለአበሳቸው ነው ብሏል። ስለሆነም መንግስት በአስቸኳይ እንዲፈታቸው ጥሪውን በትናንትና ዕለት ማቅረቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውም ሀን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 መሆኑን ያመለክታል። ዋና ዋናውን የሰዓቱን የዓለም ዜና ከአዳነች ፍሳሐ እንሰማለን። ስቶክሆልም ስዊድን ያለው የኖቤል ሽልማት ኮሚቴ የዘንድሮውን የሥነ ጽሁፍ ሽልማት ለቤላሩሳዊት ጋዜጠኛ ስቬትላና አሌክሴቪች ሰጠ። ስነ ጽሁፋቸው የተለያዩ ይዘቶች፣ አመለካከቶችና ድምፆች ያሉት በጊዜያችን ለሚታይ ሥቃይና ብርታት መታሰቢያ ናቸው ሲይል የኖቤል ሽልማት ኮሚቴው አሞግሷቸዋል። አሌክሴቪች በቸርኖቤል የተከሰተው መቅሰፍት በሰዎች ላይ ስላደረሰው አንደምታ ስለ አፍጋኒስታን ጦርነት፣ ስለ ሶቪየት ህብረትና ስለ ድኅረ ሶቪየት ታሪክ ጽፈዋል። የሥነ ጽሑፍ ሥራቸው በአፈ ታሪክና በሰዎች የግል አመለካከት ላይ የሚተማመን ነው። ደራሲዋ ሌሎች በርካታ ሽልማቶችንም አግኝተዋል። አሌክሴቪች የተወለዱት ኢቫንኮ ፍራንስቪስክ በተባለች የዩክራይን ከተማ ሲሆን አባታቸው ቤላሩሳዊ፣ እናታቸው ደግሞ ኡክራይናዊት ናቸው። አባታቸው ወታደራዊ አገልግሎታቸው እንደጨረሱ ቤተሰባቸው ወደ ቤላሩስ ሄደ። ኖቤል ተሸላሚዋ ጋዜጠኛ በብዙ ጋዜጦች የሰሩ ሲሆን ጸረ ሶቪየት ኅብረት ዝንባሌ ያላቸው ተቃዋሚ ተደርገው ይታዩ እንደነበር ታውቋል። በሳውዲ አረቢያ የተመራ ጥምረት ተብሎ የሚጠረጠር የአየር ድብደባ በየመን ይካሄድ የነበረ የሰርግ ስነ ስርዓትን እንደመታ የአይን ምስክሮችና ባለሥልጣኖች ገልጸዋል። በጥቃቱ ቢያንስ 15 ሰዎች ተገድለው 25 እንደቆሰሉ ታውቋል። ዳሕማር ክፍለ ሃገር በሚገኘው ሳን ባን ክልል ላይ የነበረው ቤት የተመታው ትናንት ማታ ሲሆን፣ ሁቲ አማፅያን የሚቆጣጠሩት አካባቢ ነው። በየመን የሚመራው ጥምረት የአየር ድብደባ ሲያካሄድበት ቆይቷል። ዋናው መሰረቱ ሪያድ የሆነው ጥምረት ስለ ጉዳዩ የተናገረው ነገር የለም። ጥምረቱ በየመን ላይ አስከፊ የአየር ድብደባ በማካሄድ ሲከሰስ ቆይተዋል። ለስድስት ወራት ያህል ሲካሄድ በቆየው የአየር ድብደባ አንድ ሺህ አንድ መቶ የሚሆኑ ስብሎች እንደተገደሉ የተባበሩት መንግስታት ድርጅት ገልጿል። ጥምረቱ የሰርግ ስነ ስርዓትን ኢላማ በማድረግ ሲከሰስ በ10 ቀናት ውስጥ ሁለተኛ ጊዜ ነው። ከ10 ቀናት በፊት በቀይ ባህር ጠረፍ አጠገብ በተደረገው የአየር ድብደባ ከ130 በላይ የሚሆኑ ሰዎች ተገድለዋል። በሳዑዲ አረቢያ የሚመራው ጥምረት ተጠያቂ አይደለሁም ሲል አስተባብሏል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩትን ፈላሾች የሚያሸጋግሩትን ጀልባዎች ይዞ የሚደመስስ የባህር ኃይል እንዲመደብ በያዝነው ሳምንት ድምፅ ሊሰጡ እንደሚችሉ ተዘግቧል። የተባበሩት መንግስታት ድርጅት የብሪታንያ አምባሳደር ማቴው ሪክሮፍት ስለ ጉዳዩ ብሩህ ተስፋ እንደሚታያቸው ገልጸዋል። ተሻሽሎ የቀረበው የውሳኔ ሐሳብ የአውሮፓ ኅብረት መርከቦች በሊቢያ የውሃ ግዛቶች ላይ እንዳይገቡ ስለሚያግድ ሊቢያ በጉዳዩ ላይ የነበራትን ተቃውሞ አንስታለች። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዳነች ፍሳሐየነን የሁለተኛውን አጋማሽ ስርጭታችንን በእርሶ ወሬዎቹ ጀምረናል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ተፈጥሮና አካባቢ ሰባኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ልዩ የሚያደርገው ከሮማው ሊቀ ጳጳስ እስከ ሀገሮች መሪዎች ሁሉም ማለት እስኪቻል ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ ልዩ ትኩረት ሰጥተውና በተቆርቋሪነት መናገራቸው ነው። የተፈጥሮ አካባቢ ተመራማሪውና ምዕራብ ካናዳ በሚገኘው የካልጋሪ ዩኒቨርስቲ ተባባሪ ፕሮፌሰር እንዲሁም የምርትና የአገልግሎት ሂደት በአካባቢ ላይ ያለውን ተጽዕኖ የሚያጠና ክፍል ሊቀመንበር ዶክተር ጌታቸው አሰፋ በጉባኤው አካሄድና መንፈስ ላይ ለአሜሪካ ድምፅ ትንታኔ ሰጥተዋል። ሰለሞን አባተ ነው ያነጋገራቸው። ለመሆኑ ይህ ሁሉ ቁርጠኝነት በመሪዎች እየተነገረ የፊታችን ህዳር መጨረሻና ታህሳስ ወር መጀመሪያ ላይ ፈረንሳይ ዋና ከተማ ፓሪስ ላይ በሚካሄደው የዓለም የአየር ንብረት ጉባኤ ላይ አንዳች ተስፋ ሰጪ ስምምነት ይደረሳል የሚል ሀሳብ አለ? የሰለሞን ጥያቄ ነው። አሁን ያለሁት በዩኒቨርሲቲ ኦፍ ካልግሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኝ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ። ዶክተር ጌታቸው በጣም አመሰግናለሁኝ፣ በቅድሚያ ለጊዜውም እና ብዙ ጊዜ መቼም እርስዎ ከተመራማሪነቶ አጠገብ ምናልባት የአካባቢ ጥበቃ እና የአየር ንብረት ጉዳይ ተሟጋች ኖት ብልም የተሳሳትኩ አይመስለኝም እስካሁን ድረስ ካለን ግንኙነት እና ሰሞኑን ዓለም ተሰብስቦ የሚያወራው በአንድ ቃል ስለ ተፈጥሮ አካባቢ ነው። ከንጉስ እስከ ጳጳስ ማለት እችላለሁኝ፣ ከፕሬዚደንት እስከ ሳይንቲስት ያለው ሁሉ ማለት እችላለሁኝ። እና ትልቁ የዓለም ቀልብ፣ ትልቁ የዓለም ትኩረት የተፈጥሮ አካባቢ ጉዳይ ነው። ኒውዮርክ ላይ የተቀመጠው ሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤም አብዛኛውን ጊዜ ማለት እችላለሁኝ ሰጥቶ ሲነጋገር፣ ሲመክር፣ መሪዎች ሁሉ ሲናገሩ የነበረው በአየር ንብረት ጉዳይ፣ በአካባቢ ጥበቃ ጉዳይ ላይ ነው። ይሄ ምንድን ነው የሚያሳየውት ለርሶ? በትክክል የአሁኑ የሰባኛው ጉባኤ ብዙ ነገሮች ልዩ የሚያደርጉት ነገሮች ነበሩ። በዋናነት የጠቀስከው ከጳጳስ፣ ከጠቅላይ ሚኒስትሮች፣ ከፕሬዚደንቶች ያተኮሩት በዚህ በአካባቢ ጉዳይ በተለይ ደግሞ በአየር ንብረት ለውጥ ጉዳይ ላይ ነው እና ምናልባት እኔ የወቅታዊነቱ ይመስለኛል። በዋናነት ያ ማለት እንደምናውቀው የሰባኛው ጠቅላላ ጉባኤ አሁን ምዕተ ዓመት ግቦች የምንላቸው የነበሩት ማብቂያ፣ እንዲሁም በእነሱ የሚተኩ የዘላቂ ልማት ግቦች ማጽደቂያ ጉባኤ ነበረ። በሌላ መልኩ ደግሞ አንተም ዘወትር እንደምጠቅሰው ከህዳር ጀምሮ የሚመጣው የፓሪስ የአየር ንብረት ለውጥ ጋዞች ልቀት ቀነሳ ላይ የሚደረግ ድርድር ዋዜማ በመደረጉ እና ይሄም አስቀድሞ ኪዮቶ ስምምነት እንለው የነበረው አብቅቶ በአዲስ መተካት ያለበት የመጨረሻው ጫፍ ላይ ምናልባት የዛሬ ሶስት ዓመት ነበረ መጨረስ የነበረብን፣ ግን እየዘገየ መጥቶ አሁን የመጨረሻው እድል የሚባል አይነት ስለሆነ የፓሪሱ ጉባኤ ከዛ አንጻር ይመስለኛል ሁሉም መሪዎት ማለት ይቻላል በንግግራቸው መሀል የዚህን አስቸኳይነት አስፈላጊነት እና ደግሞ እንዲሁ እንዲያው ትርጉም ያለው ስምምነት እንዲደረግ ጥሪ ያስተላልፋሉ። እና የሚያመቻቸው ነገር ይኖራል ለፓሪሱ ብሎ ያስባሉ። ይሄ የሚጠበቅ የሚፈልገውን ሰነድ ለማውጣት ፕሬዚደንት ባራክ ኦባማም ተናግረዋል። በነገራችን ላይ ይሄ ገዥነት ያለውን ሰነድ በማውጣት ስምምነት ላይ በመድረስ ጉዳይ ላይ እና የሚጨበጥ ነገር ይመስሎታል? እሱ ላይ ነው እንግዲህ፣ አሁን ትልቁ ጥያቄ። ምክንያቱም አሁን ጉባኤው እየተደረገ በነበረበት ሰዓት፣ አሁን መስከረም ሀያ ማለት ነው፣ አንድ ወሳኝ የሆነ የመጨረሻ ቀን ተብሎ የተቀመጠ ነበረ። ይሄ መስከረም ሀያ የተቀመጠው ምንድን ነው? ወደ ፓሪስ ለሚደረገው ዝግጅት እንዲረዳ ተብሎ መቶ ዘጠና አምስት ሀገሮች እያንዳንዳቸው ፓሪስ ሲሄዱ እስከ ሁለት ሺ ሰላሳ በአውሮፓውያን አቆጣጠር እስከ ሁለት ሺ ሀያ አምስት እንደዚሁ የቅነሳ እቅዳቸውን እንዲያሳውቁ በቁጥር ማለት ነው እንዲያሳውቁ፣ የመጨረሻው ቀን ማስገቢያ ነበረ። ሰነድ ማስገቢያ ቀን ማለት ነው። እና አሁን የመጨረሻ ሀገር በተለይ ከዋናዎቹ በካ ሀገሮች ህንድ እየተጠበቀች ነበረ። የመጨረሻው ቀን መስከረም ሀያ ነው። እንግዲህ ሐሙስ ዕለት ያስገባችሁ ማለት ነው። እና ይህንን በምረን ስናየው የገቡትን ነገሮች ስናያቸው ፓሪስ እንግዲህ እንደሚታወቀው ከሁለት ዲግሪ እንዳይበልጥ በሁለት ሺህ አንድ መቶ አውሮፓን አቆጣጠር የዓለም የአየር የከባቢ አየር ሙቀት ከሁለት ዲግሪ በላይ እንዳይበልጥ እዛ ላይ እንዲገታ ስለሆነ የሚፈለገው ለዛ ደግሞ የሚያስፈልጉ የቅነሳ መጠኖች ተሰልተዋል። እና ነገር ግን አሁን ሁለት ዲግሪ ሳይሆን የህንድን ጨምሮ መቶ አርባ ስድስት ሀገሮች ያስገቡት ኢትዮጵያን ጨምሮ እና አሜሪካን እና ቻይና፣ ራሽያ እነዚህ ሁሉ ያስገቡት ተጨምሮ እስከ ሁለት ነጥብ ሰባት ነው ዲግሪ እንዲ ጨምር የሚያደርግ ነው ያው ቅነሳው የተገባው ማለት ነው። ስለዚህ ወደ ፓሪስ የሚደረገው ጉዞ አሁኑኑ ራሱ ቢጫ ካልሆነም ቀይ መብራት ያበራበት ሁኔታ አለ እና በቀጣይ ወራት ወይም በሁለት ወር ውስጥ ምናልባት አገሮች መከለስ ያለባቸው የቅነሳ ቃል ኪዳኖች ይኖራሉ። መከለስ ብቻ ሳይሆን ደግሞ ያው የገቡትንም ቃል አንዳንዶቹ ምንም ደጋፊ፣ ገፊ ወይም አቃፊ የሆነ ህግ እና ፖሊሲ ሳይኖራቸው ነው ቃል የሚገቡት እና እነዛ ነገሮች ደግሞ ተጠናክረው ስምምነት ላይ ቢደረስ ከዛ በላይ ደግሞ ትልቁ መከታተል ያስፈልጋል። አንዳንድ ነገሮች ቃል ይገባሉ። አሳሪ ካልሆነ አስገዳጅ ካልሆነ ስምምነቱ ያው ያ ቃል የተገባው ቁጥር እንዲሁ ከንቱ ሆኖ ይቀራል እና ስለዚህ አሁን የተባበሩት መንግሥታት ጉባኤ ምንም እንኳ መሪዎች ብዙ ቃል በጎ ነገር የተናገሩበት አለንበት እንተባበራለን ያሉበት ይሁን እንጂ ወደ ቁጥር ወደ መሬት ስናወርደው ግን እንዳልኩት የሁለት ዲግሪው ራሱ በዛ ላይ እንዲያውም እንደምታውቀው ሰለሞን፣ የሁለት ዲግሪው በትንንሽ ደሴት ሀገሮች እና በአፍሪካ በመሳሰሉት ያልተደገፈ ሁለት ዲግሪ ራሱ ብዙ ነው የተባለ ነው። አንድ ነጥብ አምስት ዲግሪ መሆን አለበት ነበር የተባለው እና ይሁንና ያቺ ሁለት ዲግሪም ራሱ እንድትሟላ የማያደርግ ነው ቃል ኪዳን የተገባ እስካሁን። ስለዚህ ይሄ ሁሉ መረባረብ ይሄ ሁሉ ቃል ይሄ ሁሉ ቁርጠኝነት መግለጫዎች ያለም ፓሪስ ገና በእይታችን ውስጥ የለም ማለት ነው። አሁን አንድ ወር ከምናምን ሁለት ወር በሚቀር ጊዜ ውስጥ ይህን ያህል ተማምነን የምንነጋገርበት ነገር እጃችን ላይ የለም ማለት ነው የሚሉኝ። አዎ አሁን ምንድን በተለይ ከግቡ አንጻር ማለት ነው ስምምነት ይኖራል ብዬ አደርጋለሁ ለምን እንዲሁ ያለ ስምምነት እንዲሁ ይበተናል ብዬ አላስብም። እና በጣም ከፍተኛ ልቀት የሚለቁ ሀገሮች ብለን ብናስብ ከአስሩ ስምንቱ አስገብተዋል። ኢራን እና ሳውዲ አረቢያን ያላስገቡት ዋናዎቹ በቅደም ተከተል ቻይና፣ አሜሪካ፣ የአውሮፓ ሕብረት እንዳለ ሀያ ሰባቱ ሀገሮች ህንድ እነ ራሻ አስገብተዋል እና ያንን ስናየው የመከለስ አሁን እንዳልኩት ክፍተቱ ስናየው ምን ያክል ቅነሳ ነው? በቁጥር ለማስቀመጥ ከአስራ አንድ እስከ አስራ ሶስት ጊጋቶን ያ ማለት የቻይናን አመታዊ ልቀት ልናደርገው እንችላለን። ወደ ወደ ኢትዮጵያ ስናመጣው የኢትዮጵያን አመታዊ ልቀት ወደ መቶ እጥፍ የሚያክል ክፍተት አለን። የመቶ አመት ማለት ሆነው የዚህ አሁን አሁን ባለው ሁኔታ አሁን ባለው ሁኔታ ለዛ ለምንፈልገው የሁለት ዲግሪ እንትን ለመድረስ አሁን የተገባው ቃል ኪዳን ስናሰላው ከሚፈለገው በታች ነው። እንዳልኩት ወደ አስራ አንድ ጊጋቶን ያክል ክፍተት አለው እና እነዚህ ምናልባት የኢራን የሳውዲ አረቢያ እና ሌሎቹ ደግሞ እንዲያው መከለስ ቢችሉ ልንደርስበት እንችላለን። ትልቁ ነገር ቴክኖሎጂው፣ ኢኮኖሚ፣ ሁሉ ነገር ይፈቅዳል፣ ይቻላል። ነገር ግን ምናልባት አንዳንድ ሀገሮች እነ ቻይና እነ ህንድ፣ የሌሎቹ የምዕራባውያን ሀገሮች ታሪካዊ ኃላፊነት አለ፣ እኛ ባልበከልንበት ዘመን ሲበክሉ ነበረ የሚለው አይነት እንደገና አገርሽቶ ፓሪስ ላይ እንቅፋት ካልሆነ በስተቀር የሆነ ስምምነት ይኖራል። ነገር ግን በቂ ስምምነት እንዲሆን ሌላው ነገር ምንድን ነው? ዝም ብሎ እንዲያው ይህን ያክል እንቀንሳለን የሚለው መያዝ ብቻ ሲሆን፣ በየአምስት አመቱ የመከለስ አንቀጾችም ቢገቡ ስምምነቱ እንዲያው በቂ ያልሆነ ስምምነት ቢደረስ መከለሱ ካለ እድል ይኖራል ብዬ እገምታለሁ። ዶክተር ጌታቸው ቅድም ያነሱልኝ መስከረም አስራ አራት ሁለት ሺ ስምንት ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው ኒውዮርክ ላይ የተፈረመው የተደረሰበት ስምምነት የዘላቂ ልማት ግቦች ስምምነት ከሶስት ዋና ዋና አምድ ከሚባሉ ጉዳዮች ኢላማ ያደረገው በ2030 ዓ ም ወይም በኢትዮጵያ በ2022፣ በ2023 ዓ ም አካባቢ ማለት ነው አጀንዳ 2030 የሚባለው ከሶስቱ አምዶች ወይም ምሰሶዎች አንዱ የአየር ንብረት ለውጥን መጋፈጥ የሚል ነው። ከአስራ ሰባቱ ግቦች ውስጥ ሶስተኛው ስድስተኛው ሰባተኛው ዘጠነኛው አስራ አንደኛው አስራ ሁለተኛው አስራ ሶስተኛው አስራ አራተኛው አስራ አምስተኛው አስራ ሰባተኛው በቀጥታ የአየር ንብረትና የተፈጥሮ አካባቢ ጥበቃን የሚመለከቱ ናቸው። በእርግጥ ሁሉም አስራ ሰባቱም ከዛ ውጪ ባይሆኑም እነዚህ ግን በቀጥታ የሚመለከቱ ሆኖ ነው ያገኘዋቸው። እንደ ዝም ብዬ ላይላዩን ዝርዝሩን ስመለከታቸው እና ይሄ ሁሉም ቃል እየተገባ በ2030 ዓመት ድህነትን ተዋግቶ ዓለም እኩልነትና የፍትህ መጥፋትን ተዋግቶ የአየር ንብረት ለውጥን በሚፈለገው ሁኔታ ማስጠበቅ ይችላል ወይ መከላከል ይችላል ወይ? አዎ ይህ በጣም ሰፊ ጥያቄ ነው። ለምሳሌ ዝም ብለህ ወደ ሰባዎች በአምተ ምረት ስትሄድ ስታይ በተባበሩ መንግስታት ደረጃ በተለያዩ ደግሞ አገሮች ስብስብ ደረጃ የሚደረሱ ስምምነቶች በሙሉ ስታያቸው ወደ ኋላ ተመልሰ ስምምነት፣ መስማማት የሆነ ግብ ማስቀመጥ በጣም ብዙ ጊዜ ተደጋግሞ የሚደረግ ነገር ነው። ነገር ግን ብዙ ጊዜ የአስገዳጅነት ወይም የክትትል ስርዓት ስለማይበጅለት ይሄ ደግሞ ያው የጂኦ ፖለቲካል ጉዳዮች ከፍተኛ ስለሚሆኑ አንዳንድ ጊዜ ደግሞ ያልተጠበቁ ለውጦች ይመጣል አሁን በዚህ ጊዜ አሁን የፕሬዚደንት ኦባማን ንግግር ራሱ በምታይበት ሰዓት የኢራን ጉዳይ፣ የኪባ ጉዳይ፣ የክሬሚያ ጉዳይ፣ የሶሪያ ጉዳይ ብዙ ነገሮች እየዳሰሰ ነበረ። ሌሎችም እ የራሻው ፕሬዚደንት ጉዳይ በንግግርም ብምታየው በቻይናም ጉዳይ በምታይ የፕሬዚደንት ንግግርም ብዙ አለም አቀፍ ከዚህ ከምንላቸው ጉዳዮች ወጣ ያሉ ብዙ ራስ ምታቶች አሉባቸው። እና እነዚህ ነገሮች በሚኖሩበትም ሰዓት ቢሆን እንደ ግብ የሚቀመጠው ወይም እንደ ስምምነት የሚደረስበት ነገር ሁሉ መፈጸም አለበት የሚል አስገዳጅ ስርዓት የለም ወይም ደግሞ አሳሪ ነገር አይቀመጥም። ያ ደግሞ ያው ከአለም አቀፍ ፖለቲካው አንጻር ሀገሮች ካላቸው ለኋላዊነት እና ሀገራዊ ቅድሚያ ከሚሰጡት ነገሮች አንጻር ያለመጣጣም ሁሉ ተደማምሮ ጥቂት የሚባሉ ሀገሮች ለምሳሌ ሰሜንና አውሮፓ የሚገኙ እንደነ ስዊድን፣ ፊንላንድ እንደዚህ ካልሆኑ መስጠቀር አለም አቀፍ ስምምነት ይፈጽሙ አናይም። አድማጮች፣ የምትከታተሉት በ19 በ25 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 202205 9942 የውስጥ መስመር 14 ከተቀበል ናቸው። አስተያየቶቻችሁ ጥቂቶቹን እናሰማለን። ቪዎች እንደምን አላችሁ? ሁሉም እንዴት ናችሁ? ደህና ናችሁ ወይ? ባካችሁ በጎንደርና በሱዳን በመተማ በሱዳን አካባቢ ባለው ደንበር የሚያውቅ ሰው ካለ ጠይቃችሁ አነጋግሩልን። ህዝባችን ተሰቃየ። በሱዳን ይደበደባል፣ በኢህአደግ ወታደሮች ይደበደባል። መድረሻ አጣ የአማራው ህዝብ። ባካችሁ ደውላችሁ ጠይቁልን። ጠቅላይ ሚኒስትራችን አቶ መለስ ዜናዊ እንዳስቀመጡት የአክሱም ሐውልት ለአፋሩ ምኑ ነው? የአክሱም ሐውልት ለጋምቤላው ምኑ ነው? እንዳሉት ሁሉ ቃሉ ይከበር ከተባለ ለጎንደሩ ምድር ጎንደሬው እንጂ የሚያውቀው የደቡቡ ወይም ደግሞ የትግራዩ አይደለም። ለትግራዩ ምድር ትግራይ የትግራይ ህዝብ ነው የሚያውቀው። ለጎንደሬው ምድር ጎንደሬው ነው የሚያውቀው። በአካችሁ ጣልቃ አትግቡብን። መሬታችን ለሱዳን አትሽጡብን። በአካችሁ፣ በአካችሁ፣ ወያኔዎች በአካችሁ። አመሰግናለሁ። አይ ቪዎች ጥያቄዎች አሉኝ። አንደኛ በቋንቋ በኩል በተለይ በጣም ኢትዮጵያ ውስጥ በዚህ ተይ ኪራይ ሰብሳቢነት የሚለው ቋንቋ ትርጉሙ ምንድን ነው ኪራይ ሰብሳቢ ማለት ምንድ ኪራይ ሰብሳቢ ራሱን እኮ ቃል አይደለም ምን እንደሆነ አይገባኝ በኢትዮጵያ ውስጥ በብዛት የቃላት ግድፈት አለ ለምሳሌ ጠይቄ ማንም ያልመለሰልኝ ምንድን ነው ከእናንተም ውስጥ ህዝቦች አይባልም ህዝቦች የሚባል ራሱ ህዝብ ብዙ ነው እና እንዴት ነው ሌላው ደግሞ ይህን እናንተም ታስተጋባላችሁ ለምሳሌ ኪራይ ሰብሳቢነት የሚለውን ትርጉም ብዙ እርግጠኛ ብዙ ሰው የሚረዳውም አይመስለኝም። አንዴ መለስ ዜናው የተናገሩት ከዛ ሌላው ተከተል። ልክ እንደ ጅረታዋ ቪኦኤዎች እንደምን አላችሁ ደህና ናቸው። መቼም በቪኦኤ የሚሰሩ ጋዜጠኞች ከጥንት ጀምሮ እንደ ኢትዮጵያ አቆጣጠር ከአስራ ዘጠኝ ሰባ ስድስት ሰባ አምስት አካባቢ ጀምሮ የሚሰሩ በጣም ምስጉንና በብቃታቸው የምትመሰገኑ ናቸው በርቱ እንላለን። በተለይ ደግሞ አሁን ወጣቶች በጣም እንደና ሉላ እንደነ ሄኖክ ያለች ደግሞ በጣም ጥሩ ጥሩ ወጣት ጋዜጠኞች መጥተዋል። ለወደፊቱ ብዙ ታምር ይሰራሉ ብለን እናስባለን። በተለይ ሄኖክ የጋዜጠኝነት ሙያ በብዙ ነገር የሚያሟላ ሰው ሆኖ ነው በእኔ ግምገማ ያገኘሁት። ትንሽ ኒውትራል የመሆን ነገር ማስተካከል ብቻ ነው ትንሽ የሚጠበቅበት እንጂ ሌላው ሁሉ በሙሉ የተሟላ ከድምጸቱ፣ ከአቀራረቡ፣ ከምኑ ከምኑ ሊበረታ ይገባል። በጣም አደንቃለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በናይጄሪያ መዲና አቡጃ አካባቢ ባለፈው አርብ ኒያኒያና ኩጂ በተባሉት ቦታዎች የተካሄዱትን ጥንድ ፍንዳታዎች እንዲሁም ባለፈው ሐሙስ በማይድጉሪና በአዳማዋ የተፈጸሙትን የአጥፍቶ ጠፊ የቦምብ ፍንዳታዎችና አማጽያን ያደረሱትን ጥቃት ዩናይትድ ስቴትስ በጥብቅ አውግዛለች። ለሞቱትና ለቆሰሉት ቤተሰቦች ጥልቅ ሐዘናችንን እንገልጻለን ብላለች ዩናይትድ ስቴትስ። እነዚህ አሳዛኝ ክስተቶች ጽንፈኞች በሰላማዊ ሰዎች ላይ አስከፊ ድርጊት ከመፈጸም እንደማይመለሱ ያመለክቱናል። በተለይም በኮ ሐራም የሚያደርሰው አሸባሪና የጭካኔ ተግባር በብዙ ሺህ የሚቆጠሩ ሰዎችን ፈጅቷል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያቸው እንዲፈናቀሉ አድርጓል። ፕሬዚደንት ባራክ ኦባማ በቅርቡ የቦኮ ሐራም አደጋ የተደቀነባቸው በኒንን ካሜሩንን ቻድን ናይጀሪያንና ኒጀርን ለመርዳት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስከ 45 ሚሊዮን ዶላር የሚሆን ከመከላከያ የተቀነሰ ገንዘብ እንዲመድቡ ስልጣን ሰጥቷቸዋል። ይህ ውሳኔ የውጭ ጉዳይ ሚኒስትሩ ወሳኝ የሆነውን በአይሮፕላን የሚደረገውንና ሌሎች እርዳታዎችን ለማቅረብ ያስችላቸዋል። የቻድ ሐይቅ ተፋሰስ ሀገሮች ወታደሮችንና አስፈላጊ ወታደራዊ እቃዎችን ወደ ድንበር አካባቢ ለማንቀሳቀስ ያስችላቸዋል። የቦኮ ሐራም አሸባሪ አማጽያን ከድንበሩ ክልል በሲቪሎች ላይ ጥቃቶች መክፈቱን ቀጥሏል። ከዩናይትድ ስቴትስ የሚሰጠው እርዳታ የስልጠና ተግባርን ወታደራዊ እቃዎችንና የሎጂስቲክስ ድጋፍን ያጠናክራል። ዩናይትድ ስቴትስ አማካሪዎች የማቅረቡን ተግባር ቀጥላለች። ቦኮ ሐራምን ለመታገል ለመታገድ የሚደረገውን ጥረት ለማጠናከርም ከክልላዊ አጋሮቿ ጋር መረጃ ትለዋወጣለች ቦኮ ሐራም በስድስት ዓመታት ውስጥ ከ አስር ሺህ በላይ የሚሆኑ ሰዎችን ገድሏል በግጭቱ በሚታመሱት ሰዎች ላይም ጥልቅ ጠባሳዎች ትቷል ቦኮ ሐራም በስድስት ዓመታት ውስጥ ከ አስር ሺህ በላይ የሚሆኑ ሰዎችን ገድሏል በግጭቱ በሚታመሱት ሰዎችም ላይ ጥልቅ ጠባሳዎች ትቷል ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች በሀገራቸው ውስጥ ከመኖሪያቸው ተፈናቅለዋል። ከሁለት መቶ ሺህ በላይ የሚሆኑት ደግሞ ወደ ቻድ ሀይቅ ተፋሰስ ሀገሮች ተሰደዋል። ቦኮ ሐራምን ለማሸነፍ ሰብአዊ መብትን የሚያከብር በልማትና በመልካም አስተዳደር መሻሻል የማሳየቱን ተግባር ከጸጥታ እርምጃዎች ጋር ማቀናጀት፣ በወታደራዊ እርምጃ የሚገኘውን ስኬት ሲቪሎችን ከማረጋጋት ጥረት ጋር ማገናኘት ያስፈልጋል። ዩናይትድ ስቴትስ በክልሉ የበኮ ሐራም የሽብር ዘመቻን ለማክተም ከሚዋጉት አጋሮቿ ጎን ትቆማለች የበኮ ሐራም አሸባሪ ተግባር መላ ትውልድ የትምህርት የጤና ጥበቃና የኢኮኖሚ ልማት እድል ሊነፍጋቸው ይጥራል ሲል የዕለት ርዕሰ አንቀጽ ትችቱን አብቅቷል ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር አድማጮች ስርጭታችን ወደ መገባደዱ ነው። አሁን የማጠቃለያ ዜናውን ከዳነች ፍስሐዬ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ ሩሲያ በሶሪያ ላይ አሳሳቢ የሆነ ወታደራዊ እንቅስቃሴ እያካሄደች ነው ሲሉ ነቅፈዋል። ጄንስ ስቶልተንበርግ ይህን ያሉት ሩሲያ በሀገሪቱ አማጽያን ላይ ክሩዝ ሚሳይል ከተኮሰች በኋላ ነው። ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው ድንበር አልባ የሐኪሞች ቡድን ዓለም አቀፍ የህክምና ረድኤት ሆስፒታል ላይ ባካሄደችው የአየር ድብደባ 22 ሰዎች እንደተገደሉ ተዘግቧል። 33 ሰዎች አሁንም የገቡበት እንዳልታወቀ የድንበር አልባ ሐኪሞች ቡድን ዛሬ ገልጿል። የት እንደገቡ ካልታወቁ ሰዎች መካከል ዘጠኙ በሽተኞች ሲሆኑ 24ቱ የሆስፒታል ሰራተኞች መሆናቸውን የህክምና ቡድን ገልጿል። ፊፋ በሚል የእንግሊዝኛ ህጽሮት የሚታወቀው የእግር ኳስ ፌዴሬሽን ስነ ምግባር ኮሚቴ የኮንፌዴሬሽኑን ፕሬዝደንት ሴፕ ፕላተርንና ሊተኳቸው የሚችሉ ሰውን ለዘጠና ቀናት ከስራ አግዷል። ኮሚቴው በፕላተርና በሚሸል ፕላቲኒ ላይ ይህን እርምጃ የወሰደው ዛሬ ነው። የፕሬዝደንት ፖል ካጋሜ ስልጣን ጊዜ ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ጊዜ እንዲወዳደሩ የሩዋንዳ ከፍተኛ ፍርድ ቤት መንገድ ከፍቶላቸዋል። ሂደቱ ህግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት የስልጣን ጊዜ ብቻ እንዲያገለግሉ የሚደነግገውን ህግ ለማንሳት የህግ መንግስት ማሻሻያ ማድረጉ ህጋዊ ነው ሲል ከፍተኛው ፍርድ ቤት ወስኗል። በማዕከላዊ አፍሪቃ ሪፑብሊክ መዲና ቢያንጊው ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለና አንድ እንደቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገረው መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ዳማራና ጊዮንግ በተባሉት ከተማዎች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳኒት ፍሳየንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከተተኪው ስርጭታችን ከዋና አዘጋጅ ስታበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ እንገናኝ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።